በምዕራብ አማራ በጎንደርና በደብረ ማርቆስ ሰሞኑን የነበረው ውጥረት በመጠኑ ረገብ ብሏል ያሉት የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዝዳንት፣ በደቡብ ግን አዳዲስ ችግሮች እየተከሰቱ መሆኑን ገልጸዋል። በሌላ በኩል ደግሞ በክልል ውስጥ ያለው የመረጋጋት ሁኔታ መሆኑን የገለጹት የክልሉ መንግስት ቃል አቀባይ ዛሬ ዳባት ላይ የተደረገው ሰልፍ ሕግ ወጥ ነበር ብለውታል። ይሁን እንጂ ሰልፉ ያለ ግጭትና ያለ ጉዳት መበተኑን ተናግረዋል። የመኢያድን ምክትል ፕሬዚዳንት አቶ ሙልጌታ አበበንና የአማራ ብሔራዊ ክልላዊ መንግስት የኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሱ ጥላሁንን ያነጋገረው ሰለሞን አባተ ዝርዝሩን ይዟል። አቶ ሙሉጌታ አበበ ዛሬ በሰጡኝ መግለጫ በምዕራብ አማራ በጎንደርና በደብረ ማርቆስ ሁኔታዎች መጠነኛ መረጋጋት አሳይተዋል ብለውኛል። የመኢአድ ምክትል ፕሬዚደንት አቶ ሙሉጌታ ይቀጥላሉ። መጠነኛ መረጋጋት ይታያል። መጠነኛ የሆነ መረጋጋት እና ድርጅቶች የመክፈት ወደ ስራ የመንቀሳቀስ ስሜት ይታያል። መጠነኛ የሆነ ምን ማለት ነው? መጠነኛ የሆነ ማለት መጠነኛ የሆነ ማለት ሙሉ በሙሉ እንደ ከዚህ በፊቱ ስራ ላይ ውሏል የማይባል ግን በተጠንቀቅ ያለ ህዝብ፣ ታውቃለህ ዝም ብሎ በፍርሃት እና የመንግስት አካላትም እንደዚሁ የመንግስት ሰራተኛውም በተጠንቀቅ ያለ በቃ አንዳንድ ነጋዴዎች ከፍተው ይታያሉ። እንቅስቃሴዎችም እንዲሁ አልፎ አልፎ ይታያሉ። መጠነኛ ማለት ሙሉ በሙሉ ያልሆነ ማለት ነው። ምን አመጣው ግን መረጋጋቱን? በጎንደር አካባቢ የሶስት ቀን ስራ ማቆም አድማ አደረጉ። ትላንትና የሻማ ማብራት ስነስርዓት አከናወኑ። እስር ቤት ያሉትንም ሄደው የመጎብኘት ስነስርዓት አድርገዋል። ማታ አካባቢ ይህንን የያዙትን ፕሮግራም በሻማ ማብራት ዘግተውታል። ማርቆስ ወደ ብር ሸለቆ ሊወሰዱ መኪኖች ሁሉ ገብተው እንደነበር እና ህዝቡ ወጥቶ ተከታትሎ የማርቆስ ጥያቄ የታሰሩት ይፈቱልን፣ እዚህ ያሉት የመከላከያ ወይም የጸጥታ ኃይሎች ከክልሉ ፖሊስና ሌሎች ውጭ ይውጡልን የሚል ጥያቄ ነበረ ደብረ ማርቆስ ላይ። እና ይሄ ደብረ ማርቆስ ላይ የነበረው እና አሁን አምስት መቶ የሚደርሱ ወጣቶች በእርግጠኝነት ከእስር ተለቀዋል። ማርቆስ ላይ አሁን መጠነኛ መረጋጋት ያመጣው ይሄ ነው። ከእስር ልጆቻችን ናቸው፣ ወንድሞቻችን ናቸው ጥያቄ ነው የጠየቁት። የወልቃይት አማራ የማንነት ጥያቄ የእኛም ጥያቄ ነው። የማርቆስ ጥያቄ ነው። የወሎ ጥያቄ ነው። የሸዋ ጥያቄ ነው። ስለዚህ በዚህ ሊታሰሩ አይገባም። ጥያቄያቸው ፍትሐዊ ነው፣ ይፈቱልን የሚል ጥያቄ ስለነበረ የክልሉ መንግስት ባለን መረጃ የወልቃይትን ጉዳይ እኛ መመለስ አንችልም፣ በሀገር ደረጃ የሚመለስ ነው። የታሰሩትን ሰዎች ግን ፈጠንላችኋል የሚል መልስ ነው የሰጣቸው፣ ባለኝ መረጃ። በሌላ በኩል ደግሞ ሁኔታው መጠነኛ መረጋጋት አሳይቶበታል ካሉት ከሰሜኑ የሀገሪቱ ክፍል በተለይ ከአማራው አካባቢ ወደ ደቡብ ተሸጋግሯል ብለዋል። የመላ ኢትዮጵያ አንድነት ድርጅት መኢአድ ምክትል ፕሬዚደንት ደቡብ ክልል ላይ ጋሞጎፋ ዞን አርባ ምንጭ ከተማ ከፍተኛ የሆነ ውጥረት ነው ያለው። ምንድን ነው በሚመጣው እሑድ ወይም በአስራ አምስት ሰልፍ ትወጣላችሁ በሚል ምክንያት ከአርባ ወጣቶች በላይ አፍሰው ፍርሃቱ ወደ ፍር ወሩሯቸዋል። በአርባ ምንጭ ከተማ የሚገኙትን ማለት ነው ከእነዚያ ውስጥ ራሱ መያድዛ ያሉ አመራሮች አጣርተው ወደ ስድስት የሚሆኑ የስም ዝርዝሮችን ሁሉ ሪፖርት አድርገውልናል እና ደቡብ ክልል ላይ ከፍተኛ የሆነ ውጥረት ነው የሚታየው አሁን በዚህ በጋሞ ጎፋ ዞን ላይ ማለት ነው። ደቡብ በሰገን ህዝቦች አካባቢ ደግሞ ደራሽ የወረዳ ላይ ከፍተኛ እንደዚሁ ውጥረት አለ። አራት ሰዎች ራሱ በቁጥጥር ስር ውለው ወደ ስር ተወስደዋል። ምክንያታቸውን ስንጠይቅ ግን የኦሮምኛ ዘፈን ለምን ዘፈናችሁ በኦሮምኛ የምዘፍኑት መንግስትም እየተሳደባችሁ ነው የሚል ምክንያት እንደሆነ ነው የደረሰም የተጣራው ነገር እና እንደዚህ አይነት ተጓዳኝ የሆኑ ችግሮች አሉ። ያው መያድ እንደምታውቀው መላው ሀገሪቱ ላይ መዋቅር ያለው ስለሆነ የእያንዳንዱን ችግር ይከታተላል። እዚህ ሰገን ወረዳ ላይ የመኢአድ አባል ራሱ ከፍተኛ የሆነ ጉዳት ደርሶበታል። ንብረቱን የመዝረፍ፣ ቤቱን የማፍረስ፣ አትክልቱን የመጨፍጨፍ እንዲህ አይነት በአባል ደረጃ አንድ ሰው ጉዳት ደርሶበታል። በኢትዮጵያዊነትና በዜጎች ደረጃ ግን እንዲህ አይነት አፈናዎች ይታያሉ። ሰለሞን፣ በደቡብ ያለውን ሁኔታ ለማጣራት ጥረት እያደረግኩ ነው። ከመንግስት አካላት የሚሆን ከሶስተኛ ወገን የአማራን ክልል ሁኔታ በተመለከተ ግን መረጋጋት ማሳየቱን ማምሻውን ያው። ያነጋገርኳቸው የአማራ ብሔራዊ ክልላዊ መንግስት ኮሚኒኬሽንስ ጉዳዮች ቢሮ ኃላፊ አቶ ንጉሴ ጥላሁን ነግረውኛል። ክልላችን በአጠቃላይ በባለፉት ጊዜ ጊዜያት በተፈጠረው ችግር ደጋጋሚ ከህብረተሰቡ ጋር ውይይት እየተደረገ መሆኑን በተለያዩ ጊዜ ስናነሳ ቆይተናል። አሁንም ውይይቶች በተከታታይ እንደሚደረጉ በእነዚህም ህብረተሰቡ ሰላሙን እንደሚፈልግና ማንኛውም ጥያቄ ሰላማዊና ህጋዊ በሆነ መልኩ መስተናገድ እንዳለበት እያነሳ ነው። አጠቃላይ በክልሉ ውስጥ ሲወሰድ ሰላማዊ ሁኔታ ነው ያለው። የሰከነ ሁኔታ ነው ያለው። እንዲያውም አልፎ አንዳንድ አካባቢዎች ግጭት የተከሰተባቸውና ጉዳት የደረሰባቸውን አካባቢዎች ህብረተሰቡ ግለሰቦችን ጭምር እያቋቋመ በሂደቱ የተዘረፉ እና የጠፉ ንብረቶችን እያስመለሰ ነው። ለምሳሌ በጎንደር ዙሪያ ወረዳ ማክሰኝት በሚባል አካባቢ፣ በቆላ ድባ፣ እንደዚሁም በአለፋ እና በመሳሰሉት ወረዳዎች የጠፉ ንብረቶችን በሂደቱም የተዘረፉ ንብረቶችን ጭምር ህብረተሰቡ የራሱ ኮሚቴ አዋቅሮ እንዲመለሱ እያደረገ እየመከረ ነው ያለው። እና በሂደቱ መሻሻል የሚታይበት ሁኔታ ውስጥ ነው ያለ ነው። በአጠቃላይ በጎንደር እና በደብረ ማርቆስ የነበረው የስራ ማቆም ሁኔታ እንግዲህ በደብረ ማርቆስ ይሁን በጎንደር በዛሬው ዕለት የትራንስፖርት እና ሌሎች አገልግሎት ሰጪ ተቋማት ሙሉ በሙሉ አገልግሎት መስጠት ችለዋል። በዚህ ሂደትም ህብረተሰቡም አገልግሎቱ በመቋረጡ በየከተማዎቹ በተለይም ቆየት ያለው ጉዳት የደረሰው በጎንደር ስለ ሆነ በልዩ ልዩ አጋጣሚዎች ህብረተሰቡ ይኸው እንዲቀጥልለት እና የአጣው ሰላም እንዲመለስ በሂደቱም ደግሞ መንግስትም የህግ የበላይነትን እንዲያስከብር ምናልባትም በተለያዩ ጊዜያት ሱቆች፣ የትራንስፖርት አገልግሎት እና ሌሎች አገልግሎት ሰጪ ተቋማት አገልግሎት ሲሰጡ ተጽዕኖ የሚያሳድሩ ሰዎች አካባቢውን ወደ አልሆነ ነገር ስለሚያመሩት እና ህብረተሰቡን ከፍላጎት ውጪ የማስገደድ አዝማሚያ ስላላቸው መንግስት ህግ የማስፈጸም ህግ የማስከበር ተግባሩን እንዲፈጽም እና ህግ የማስከበር ስራውን እንዲሰራ ጥያቄ እያቀረቡ ናቸው። በህብረተሰቡም ይሄንን በመተባበር በመመካከል ከችግሩ መውጣት እንዳለበት እያነሳ ነው እና በአጠቃላይ በዚህ ሁለት ቀናት ውስጥ የተረጋጋ ሁኔታ ነው ያለው። በአብዛኛው ክልል ውስጥ የገጠሩም አካባቢ በክረምት ስራዎች ነው ያለው። ከተሞቻችንም በዚህ ሁኔታ ናቸው ያሉት እና ቀጣይ እዚህም እዛም ወጣ ገባ የሚሉ ችግሮች ያሉባቸውን አካባቢዎችም ከህብረተሰቡ ጋር በመመካከል ሰላማቸው እንዳይናጋ ና ወደ አልሆነ ነገር እንዳይሄዱ ምክክር እየተደረገ ነው። ይህ በእንዲህ እንዳለ ግን ሸንፋ ወረዳ ላይ ዛሬ ስራ የማቆም አድማ ተመትቶ መዋሉን የመያዱ ምክትል ፕሬዚደንት አቶ ሙሉጌታ አበበ ገልጸውልኛል። በሌላ በኩል ደግሞ አምባ ጊዮርጊስ ላይ ዛሬ የተደረገውን ሰላማዊ ሰልፍ አስመልክቶ የክልሉ መንግስት ቃል አቀባይ አቶ ንጉሴ ጥላሁን የሚከተለውን ብለዋል። በዛሬው እለት በዳባት ወረዳ አምባ ጊዮርጊስ ከተማ ወጣቶች ሰልፍ አድርገው ነበር። ህገወጥ ሰልፍ ግን በሂደቱ የተለያዩ ህገወጥና መስተካከል ያለባቸው መታረም ያለባቸው መልእክቶችን ያስተላልፉ የነበረ መሆኑን አስተውለን፣ ነገር ግን በጉዳት ደረጃ የደረሰ ጉዳት የለም። ይሁን እንጂ በፍጹም ማንም ሊታገሰው የማይገባና የማይችል አሁንም ቢሆን ህገ መንግስቱን የሚጻረርና የህገ መንግስታዊ ስርዓቱን እውቅና የማይሰጡ ተግባራትና መልእክቶች እየተላለፉባቸው አጋጣሚዎች ተከስተዋል። ነገር ግን ደግሞ ቁጥራቸው ሁሉንም ህብረተሰብ ክፍል የሚወክሉ ሳይሆኑ ቁጥራቸው በትክክል መግለጽ የምንችለው ወጣቶች የሚበዙበት ሰልፍ ተካሂዷል። ይሄንን የክልሉን መንግስት የአካባቢውን አመራር የሚያወግዘው እና ወደፊትም ሊታረም የሚገባው እንደሆነ አቅጣጫ እያስቀመጥን ነው ያለነው ማለት ነው። በሌላ በኩል ደግሞ ዛሬ ወልዲያ ላይ ሀያ አራት ወጣቶች ሰሞኑን ታስረው የነበሩ ከሰላማዊ ሰልፍ ጋር በተያያዘ ፍርድ ቤት ቀርበው የ14 ቀን የጊዜ ቀጠሮ የተጠየቀባቸው መሆኑን የመላ ኢትዮጵያ አንድነት ድርጅት ምክትል ፕሬዚዳንት አቶ ሙሉጌታ አበበ ገልጸዋል።